በኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግና በአስራ ስድስቱ ተቃዋሚ ፓርቲዎች መካከል ትናንት የተካሄደው ድርድር ዋነኛ ትኩረት የሀገሪቱ የምርጫ ስርዓት እንደነበር ከተደራዳሪዎቹ ፓርቲዎች አንዱ የመላው ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ እና የህዝብ ግንኙነት አቶ አዳነ ጥላሁን ይናገራሉ። ኢህአዴግ ያቀረበው ቅይጥ ትይዩ ውክልና የሚል ነው። እኛ አስራ ሁለት ፓርቲዎች በአንድ ሆነን ነው ድርድሩን የምናካሄደው። ተመጣጣኝ ውክልና የሚል ነው ያቀረበው ኢህአዴግ። ያለውን ለመቀበልም ወይም ደግሞ እኛ በራሳችን ለመሄድም መጀመሪያ እስኪ ፐርሰንት ማስቀምጥ ብለነው አስር ፐርሰንት ለተመጣጣኝ ውክልና፣ ዘጠና ፐርሰንት ደግሞ ያው ለአብላጫ ድምፅ አቅርቧዋል። እኛ ደግሞ ሀምሳ ፐርሰንት በአብላጫ ድምፅ ሀምሳ ፐርሰንት በተመጣጠቅልና በሚል በዚህ ላይ አንድስ ማማ እስቲ ጊዜ ስጡን ስላለ ጊዜ ሰጥተን ለቅዳሜ ልንቀጥል። በዚህ ነው የተለያየ ነው ምንድን ነው በትክክል ይሄ እስቲ ያብራሩልን። መጀመሪያ ደረጃ ላይ አሁን በየወረዳዎቹ ያው የባብላጫ ድምጽ የሚሰጠው እንትን ይሰጣል። ከዛ በኋላ አሁን ምንድን ነው ኢህአደግ መቶ ፐርሰንት ያደረገውን ማሸነፍ ትንሽ ወደ ህዝባዊነት ስላላመጣለትና አንዳንድ ትንሽ ስላደረጉ እኛ ባቀረብ ነው ማለት ነው ሀምሳ ፐርሰንት ባብላጫ ድምፅ ውድድሩ ተካሂዶ በቀሪዎቹ ደግሞ ያው በሬሾ ለምሳሌ አንድ ወረዳ ላይ የተወዳደረው አንደኛው በአብላጫው ድምፅ ቢሄድ ሁለተኛና ሶስተኛ በሆኑት ደረጃ ላይ ፓርቲዎች ውክልና እንዳያጡ ለማለት ነው። ይህም ሆኖ በጉዳዩ ላይ ገና ከስምምነት እንዳልተደረሰም አስረድተዋል። እኛ ስ ራሱ መች ተስማማን? ነገርኩሽ እኮ እኛ ያቀረብነው ተመጣጣኝ ውክልና የሚል ነው። እዚያ ላይ ዲስቶርትድ እንዳትሆኑ ስለፈለግኩኝ ነው። ኢህአዴግ ለእኛ ቅይጥ ትይዩ የሚባለው ነገር ለእኛ አዲስ ነው። ስለዚህ በፐርሰንት ደረጃ ስንት ፐርሰንት ሊያስቀምጥ ፈልጎ ነው? አጀንዳው የሱ ስለሆነ ይህንን አስቀምጥና የሚስማማኝ ከሆነ ለህዝብ የሚጠቅም ከሆነ ወደ ሙሉ ድርድር እንመጣለን። ለማይጠቅም ከሆነ ደግሞ ያው አስቀመጥ ነው የድርድር ህግ መሰረት በልዩነት ሀሳባችን ሰጥተን እንሄዳለን በሚል አስር ፐርሰንት አስቀምጧል። እኛ ደግሞ ሀምሳ ፐርሰንት አስቀምጠናል። እና እስካሁን ከስምምነት ደርሳችኋል ማለት አይቻልም። አልደረስም። ገና አጀንዳ ላይ ተቋጨና ስምምነት ላይ እንደርሳለን። ቅዳሜ እንወያያለን። እና አንዳንድ ማስሜዳዎች እንደውም ልክ ተስማምተን እንደተለያየ አድርገው ሚስም ፎርመር ሆነዋል። ገና ነው። ቅይጥ ትይዩ የሚለው አብላጫ ድምፅ ሲደመር የተመጣጣኝ ውክልና ማለት መሆኑን የገለጹት የመኢአድ ዋና ጸሐፊ እንዲህ አይነት የምርጫ ስርዓት የሚከተል ሀገር እንዳለ ለቀረበላቸው ጥያቄም ተከታዩም ብለዋል። እንግዲህ በእኛ በኩል ይህንም እንዲሁም ትናንትም አቅርበናል። በዚህ ደረጃ ላይ እንዲሁም ስልጠና ሊሰጥ ይገባል። ከምን እንዳነሳችሁት ሁሉ የሚል እንትናል ለአሁኑ ግን ያው የዲሞክራሲን ኤክሰርሳይዝ ለማድረግ ና በተለይም የህዝቡ ውክልና እያንዳንዱ ፓርቲዎችን በተቃውሞም ደረጃ ቢሆን የተወሰነ የሰው ኃይል አባል ስላላቸውን ያላቸውን የአባላት ፍላጎት ላለመዝጋት በዚህ መልክ መሄድ አለብን የሚል ነው። እኛም ጠይቀናል፣ ስልጠና ሊሰጥ ይገባ። ዞሮ ዞሮ ግን ያው ለሀገር ሰላም እስከመጣ ድረስ በዚህ መልክ መሄድ አለበት የሚል ነው። ካለፈው ዓመት አንስቶ ወራት ያስቆጠረው የድርድር ሂደት እስካሁን አጀንዳ አንድ ላይ መሆኑን የገለጹት አቶ አዳነ ጥላሁን በርካታ የመደራደሪያ አጀንዳዎችን የያዘው የፓርቲዎቹ ውይይት ምን ያህል ጊዜ ይወስዳል ብሎ ከወዲሁ መገመት እንደማይቻልም አስረድተዋል። በእሳቸው ግምትም አጀንዳ ሶስት ሰፋ ያለ ጊዜ ሊወስድ ይችል ይሆናል። አሁን ገና እኮ አጀንዳ አንድ ላይ ነው ያለ ነው ያቀረብነው። አጀንዳ በጣም በርካታ ነው። አሁን በተለይ በሶስተኛ ደረጃ የጸረ ሽብር ህጉ አለ። በዛ ላይ የምናነሳቸው እንደ ተቃዋሚ በርካታ እንትኖች አሉ። በዲሞክራሲ ደረጃ የምናነሳ በጣም በርካታ ነገሮች አሉ። እንግዲህ እስካሁን በቆየንባቸው እንትኖች ድርድሩ በጣም ሰፍቶና አሰልቺ እስከ መሆን ደረጃ ደርሶ ገና ምርጫ ህግና በምርጫ ዙሪያ ባሉ ህጎች ላይ ነው ገና እንትን እያለን ያለ ነው። እንዲያም ሆኖ አቶ አዳነ በሚ የሚያስማሙ ጉዳዮች ላይ አንድ ለመሆን በመግባባት ድርድሩ አሰልቺ እንዳይሆን የማድረግ ሐሳብ በእነሱ በኩል መኖሩንም አመልክተዋል።